ከማህበረሰብ ለማህበረሰብ የኮሮና ቫይረስ ስርጭትን ለመቆጣጠር ጥረት እያደረገች የምትገኘው አውስትራሊያ አዲሱ የኮቪድ ቫይረስ ዝርያ ዴልታ ስጋት ሆኖባታል ከዚህ በፊት ከነበረው ቫይረስ በበለጠ ጉዳት ያስከትላል በከፍተኛ ደረጃ ከሰው ወደ ሰው ይተላለፋል ተብሎ በታመነበት መነሻው ህንድ የሆነው ዴልታ ከአውስትራሊያ ግዛቶች ሲድኒን ከፍ ባለ ቁጥር ያጠቃ ሲሆን ቪክቶሪያ በሽታውን ለመቆጣጠር ከዛሬ ጀምሮ ከ5 ኪሎ ሜትር በላይ መንቀሳቀስ የሚከለከል ገደብ ጥላለች። እስከ ጁላይ 30 ድረስ የእንቅስቃሴ ገደብ የጣለችው ሲድኒ የምግብ መስተንግዶ የሚሰጡ ሬስቶራንቶች የቴካዋይ አገልግሎት ብቻ እንዲያከናውኑ በመገደቧ ስራቸው ከሚጠበቀው በታች እንደቀነሰ የጉርሻ ሬስቶራንት ባለቤት አቶ ይበልጣል ጸጋው ለኤስቢኤስ ይናገራሉ። ይበልጣል ይባላለው። የምናንቀሳቀሰው ጉርሻ ኢትዮጵያን ሬስቶራንት በሲድኒ ነው። አሁን ኮቪድ ከመጠና ከተዘጋ በኋላ ስራችን እጅግ እጅግ ደክሟል። የምንሰራው ቴካዌ ብቻ ነው። ቴካዌውም ብዙም አጥጋቢ አይደለም። በጣም የሰውም የመግዛት አቅም ስለደከመ ነው መሰለኝ። ሰውም ብዙም አዝም ቢያዝም፣ ደግሞ እነዚህ ቴካዌ ካምፓኒዎች እነ ኦቨር ኢት እነ ሜኖሎክ ምናምን የሚባሉት የሚወስዱት ኮሚሽን ትልቅ ስለሆነ ለእኛ በጣም አስቸጋሪ ሁኔታ ነው ያለው። በዛ ላይ ደግሞ የሱ ክራይ ቅናሽ እስካሁን አልተደረገልንም። እንደዚ አይነት ነገሮች አሉ። በአጠቃላይ በጣም የሚያሰጋ ሁኔታ ያለ ነው። ግን መንግስት አንዳንድ እርምጃዎች እየወሰደ ስለሆነ በቅርቡ ይሻሻላል የሚል እምነት አለኝ። ከመንግስት ምንድነው? ለእኛ ብቻ ሆን አሁን ስራ ላጣው ሰው ወይ ደግሞ ስራ ላቆሙ ሰዎች ለተለያየ ቢዝነሶች የሚሰጠው ድጋፍ አለ እና ሰው ያው ብር ካገኘ ዞሮ ዞሮ ማዘዙ አይቀርም። አሁን ብርም ስለሌለ የሰው የመግዛት አቅም በጣም ደካማ ነው እና አጠቃላይ የሀገሩ ሲንቀሳቀስ አብረን እንንቀሳቀሳለን የሚል እምነት አለኝ። አሁን መንግስትም ለቢዝነሶች አንዳንድ ድጋፍ ለማድረግ እየሞከረ ነው። እሱ ከተገኘ በኋላ እርግጠኛ ነኝ በጣም ጥሩ እንደሚሆን። ጃምቦ ጃምቦ አፍሪካ ባለቤት አቶ መስፍን በቀለ፣ ካለፈው አመት ከነበረው የአሁኑ ለየት ይላል። ገደቦች ተመሳሳይ ቢሆኑም የቴካዊ አገልግሎት ከዚህ በፊት ጥሩ እንቅስቃሴ ነበረው። በአሁኑ ወቅት ዘጠና አምስት ፐርሰንት ያህል በስራችን ላይ ተጽዕኖ አድርጎብናል። ሰራተኞች ቀንሰናል። ምክንያቱም የቫይረሱ ባህሪ ሰዎችን አስፈርቷቸዋል ይላል የቢዝነስ ኦነር ኦፍ ጃምቦ ጃምቦ ኢትዮጵያ ሬስቶራንት ኢንሲድኒ ሲድኒ ያው እንግዲህ እንደምታውቀው ቢዝነሳችን ኮምፕሊትሊ ጀስት የአሁኑ የተለየ ነው። በተለይ ካለፈው አመት የአሁኑ ትንሽ ለየት ይላለ። ባለፈው አመት ያው ኮቪድ ልክ እንደጀመረ ትንሽ ሪስትሪክሽኑ ቢኖርም ትንሽ ሙቭመንትም ነበረ በቴካዌይ እና በኦቨርሂት በተለያዩ አፕ በምናደርጋቸው የቴካዌይ እንትኖች ትንሽ ሙቭመንት ነበረ። የአሁኑ ግን በጣም የተለየ ነው እና የአሁኑ ኦልሞስት ቢዝነሳችንም በዘጠና አምስት ፐርሰንት ነው ዳውን የሆነው። ያው ሰራተኛም ቢካዝ ዊካን ኖት አፎር ቱ ፔዘም ከሰባት ሰራተኛ አሁን ያው በሁለት ሰራተኛ ብቻ ነው ያለ ነው። እሱም እንግዲህ ያው ለዲሊቨሪ ና ለቴካዌይ ብቻ ነው እንግዲህ አሁን ያው ቢዝነሳችንን ፈንክሽን የምናደርገው እና የተለየ ነው የአሁኑ። ትንሽ በጣም አፌክት አድርጎናል። በጣም ካለፈው የተለየ ነው። የአሁኑ ሲምተም ያለው እየተባለ ምንትን ሲል ያው የሰውም ሙቭመንት ኮምፕሊትሊ ስቶፕ እና ሰውም ደግሞ ከማንም ሰው ጋር ጀስት ኮንታክት የማድረግ እንትናቸው በጣም አሁን የተለየ ነው። ባለፈው እንኳን ትንሽ ሙቭመንትም አለ፣ ሰውም እየሄደም ቴካወይ ይወስዳል፣ አንዳንድ እንትኖችም አሉ። የአሁኑ ግን ትንሽ አዎ እንግዲህ እንደምታቆያው ያው ያው የቫክሲኑም ነገር አለ ሌላም ሌላም ነገር ስላለ ትንሽ ያው አፎርደብሊቲም ትንሽ ሰው ጀስት ሪስትሪክትድ ቱ ጀስት ስፔንድ መኒ ምክንያቱም ዘር ኢዝ ኖ ኤኒ ሀልፕ ፍሮም ዘ ገቨርንመንት የት ሶ ያም ትንሽ አፌክት አድርጎታል። እዚህ ያው ነዋሪውም ከመንግስት እስካሁን እንትን ያለው ነገር የለም። ያው እንግዲህ እየጠበቅን ነው። እና ያው በየተለያየም ጊዜ የተለያየ አናውንስመንት አድርገዋል። they haven't released anything yet so we're still just waiting la SBS radio Elias Kudisa Victoria እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።